አሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 16 2014 ዓ.ም ዝግጅታችን ጀመረ። በአማራ ክልል ከጦርነቱ ጋር ተያይዞ የተፈናቃዮች ቁጥር በከፍተኛ ሁኔታ መጨመሩን የክልሉ መንግስት አስታወቀ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጦርነቱን በተመለከተ ህዝብ ተወካዮች ምክር ቤት ቀርበው ማብራሪያ እንዲሰጡ ኢዜማ ጠየቀ። እንግዲህ ሁለት አይነት ነው ያለው። አንዳንድ ቦታ ምንም ያልተፈጠረ እስኪመስል ድረስ መዘናጋት አለ። በዛ በኩል ደግሞ የምናየው በጣም በርካታ ሰው የሚፈናቀልበት ህጻናት፣ እናቶች፣ አረጋውያን መከራ የሚያዩበትን ሁኔታ እያየን ስለዚህ በመንግስት በዋናነት የተያዘው አቅጣጫ እና ያንን ተከትሎ ደግሞ የእያንዳንዱ ድርሻ ምንድን ነው ይሄ ግልጽ ይደረግና አጭር ጊዜ የሚጠናቀቅበት ሁኔታ መመቻቸት አለበት ይነኛል። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ናቸው። በሌላ በኩል የምክር ቤቱ አፈ ጉባኤ ጽሕፈት ቤት ኃላፊ የቀረበው ደብዳቤ ተሟልቶ ሲቀርብ ለምክር ቤቱ አፈ ጉባኤ ይቀርባል ብለዋል። እንግዲህ እነዚህንና ሌሎች በርከት ያሉ ዘገባዎችን በምሽቱ ዝግጅታችን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94 ነጥብ 3 ላይ እንደመጣለን። ጤና ይስጥልን እንደምናመሻችሁ። ክቡራን አድማጮቻችን እንዲሁም ተመልካቾቻችን የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልን አድማጮች እንደምናመሻችሁ። የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ። በሱዳን የጦር ሰራዊቱ የሽግግር መንግስቱን ስልጣን ትናንት ሰኞ መቆጣጠሩን ተከትሎ የተቀሰቀሰው ተቃውሞ ዛሬም የቀጠለ ሲሆን በእስካሁኑ ተቃውሞ አራት ሰዎች መሞታቸውና በርካቶች መቁሰላቸው ተዘግበዋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዛሬ በሱዳን ጉዳይ ዝግ ስብሰባ እንደሚያደርግ ታውቋል። ዋይት ሀውስ የሱዳን ሁኔታ እንዳሳሰበው ሲገልጽ፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ለሱዳን የተመደበው የ700 ሚሊዮን ዶላር ድጋፍ እንደሚቋረጥ አስታውቋል። ዝርዝር ዘገባው በምሽቱ የዜና መጽሔት ይቀርባል። ዩጋንዳ ውስጥ 48 ሰዓት ባልሞላ ጊዜ ለሁለተኛ ጊዜ በአንድ አውቶቡስ ላይ በደረሰ የቦምብ ፍንዳታ አንድ ሰው መሞቱን የአገሪቱ ፖሊስ አስታወቀ። ፍንዳታው የደረሰው ትናንት ሰኞ ከካምፓላ ወደ ምዕራባዊ ዩጋንዳ ግዛት ሲጓዝ በነበረ አንድ አውቶቡስ ውስጥ ነው። ፖሊስ አያደጋውን መንስኤ እየመረመረ መሆኑን ያስታወቀ ሲሆን ባለፈው ቅዳሜም ከካምፓላ ወጣ ብሎ በሚገኝ አንድ ምግብ ቤት ውስጥ በደረሰ የቦምብ ፍንዳታ አንድ ሰው ተገድለዋል። ለቅዳሜው ጥቃት የእስላማዊ መንግስት ቡድን ኃላፊነቱን የወሰደ ሲሆን ቦምቡን ያፈነዳው ቦታው በዩጋንዳ መንግስት ሰዎችና ሰላዮች የሚዘወተር በመሆኑ ነው ብሏል። በቅርቡ መፈንቅለ መንግስት በተካሄደባት ማሊ የሽግግር መንግስቱ የ15 የምዕራብ አፍሪካ አገራት ህብረት መልእክተኛ በ72 ሰዓታት ውስጥ አገሪቱን ለቀው እንዲወጡ አዘዘ። የማሊ መንግስት ለትዕዛዙ የሰጠው ምክንያት መልእክተኛው ኃላፊነታቸውን የማይመጠን ስራ ይሰራሉ የሚል ነው። የተባበሩት መንግስታት ድርጅት አመት ባልሞላ ጊዜ ውስጥ ሁለት ጊዜ ወታደራዊ መፈንቅለ መንግስት በተካሄደባት ማሊ ስልጣን ወደ ሲቪል አስተዳደር እንዲተላለፍ ጫና በማሳደር ላይ መሆኑ ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሳይበርና የዲጂታል ፖሊሲ ቢሮ ሊያቋቁም ማቀዱን አስታወቀ። ሚኒስትሩ ይህን ያስታወቀው በዩናይትድ ስቴትስ ኢንተርኔት አውታረ መረብና መሰረተ ልማቶች ላይ የእገታና የጥለፋ ጥቃቶች እየጨመሩ መምጣታቸውን መሰረት በማድረግ ነው። የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በህግ መወሰኛው ምክር ቤት የጸደቀ ቢሮውን የሚመራ ልዩ አምባሳደር እንደሚሰየምም አስታውቀዋል። በዚህ ዓመት ጠላፊዎች በርካታ የዩናይትድ ስቴትስ ድርጅቶችን አውታረ መረቦች መጥለፋቸው ተመልክቷል። ከነዚህ ውስጥ ግዙፉን የኮሎኒያል የጋዝ ማስተላለፊያ መስመርን በመጥለፍ በምስራቅ ዩናይትድ ስቴትስ የሚገኘውን አገልግሎት መስመር አውከዋል። መሰረቱን በአይዋ ክፍለ ግዛት ያደረገውን የግብርና ኩባንያ ጠልፎ በማገት የመካከለኛውን ምዕራብ የሰብል እርሻ ሂደትን አስተጓግለዋል። የዩናይትድ ስቴትስ የገንዘብ ሚኒስቴር ከሁለት ሳምንት በፊት በሰጠው መግለጫ ጠላፊዎቹ በዚህ ዓመት የስድስት ወራት ጊዜ ውስጥ ብቻ 590 ሚሊዮን ዶላር የተከፈላቸው መሆኑን አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ በቅርቡ የአየር ድንበሯን ፍቃድ ያገኙ የተሟላ የኮቪድ-19 ክትባት ለተከተቡ ወይም ዩናይትድ ስቴትስ ከጉዟቸው አስቀድመው በነበሩ 24 ሰዓታት ጉዞ ውስጥ በተደረገ ምርመራ ከኮቪድ-19 ነፃ መሆናቸውን የሚያረጋግጥ የላብራቶር የምርመራ ውጤት ለያዙ የውጭ አገር ጎብኚዎች ክፍት ልታደርግ መሆኗን ዋይት ሀውስ ትናንት ሰኞ አስታወቀ። አኒታ ፓውልና ሮድ ጀምስ ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዞ ቀርበዋል። አዲሱ ህግ እንደ አውሮፓውያን የዘመን አቆጣጠር ከህዳር 8 2021 ዓ ም ልክ የዛሬ ሁለት ሳምንት አንስቶ ነው ተግባራዊ የሚሆነው። በተለየ አስተያየት የሚታይ ቢኖር እጅግ ውስን የሆነ ሁኔታ ውስጥ ብቻ ያለ ነው ሲሉ አንድ የባይደን አስተዳደር ከፍተኛ ባለሥልጣን ለጋዜጠኞች በሰጡት ገለጣ ወቅት ተናግረዋል። ይህ ፖሊሲ ለኅብረተሰብ ጤና ቅድሚያ የሚሰጥ ነው። አሜሪካውያንና ነዋሪዎቿን እንዲሁም ሊጎበኙን የሚመጡትን በሙሉ ደህንነት የሚያረጋግጥ ነው። ለህዝብ ጤና ቅድሚያ የሚሰጥ እንደመሆኑ ሁኔታቸው በተለየ መንገድ የሚታይ ቢኖሩ በጣም ጥቂቶች ብቻ ናቸው። ዕድሜያቸው ከ18 ዓመት በታች የሆኑ ልጆችና ታዳጊ ሕጻናት እንዲሁም ክትባቱ እንደ ልብ በማይገኝባቸው ሀገሮች የሚመጡ ግለሰቦች ናቸው። የጉዞ መስፈርቱን ያሟሉ ነገር ግን ያልተከተቡ ተጓዦች በረራቸው ከመጀመሩ በፊት ባለው አንድ ቀን ውስጥ ከኮቪድ-19 ነፃ መሆናቸውን የሚያረጋግጥ የምርመራ ውጤት ማቅረብ አለባቸው። ለተከተቡ ሰዎች ከኮቪድ-19 ነፃ መሆናቸውን የሚያረጋግጠው የምርመራ ውጤት ከበረራቸው አስቀድሞ ባሉት ሶስት ቀናት የተደረገ መሆን እንዳለበት የሚጠይቀው ደንብ አሁንም ይቀጥላል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ናቸው ይህን ያሉት። ፕራይስ አክለውም የመመርመር ግዴታው የሚመለከተው የውጭ ሀገር ዜጎችን ብቻ ሳይሆን ሁሉንም መሆኑንም አመልክተዋል። የአሜሪካ ዜጎችና ቋሚ የመኖሪያ ፍቃድ ያላቸውንም ነዋሪዎች ይጨምራል ነበር ያሉት። ከመከተብ ግዴታው ነፃ የሚያደርገው የተለየ ፍቃድ አብዛኞቹ የአፍሪቃ ሀገሮች ከሆኑባቸው የክትባት አቅርቦት ከፍተኛ እጥረት ካለባቸው ሀምሳ ያህል ሀገሮች የሚነሱ ተጓዦችን ያጠቃልላል። እድሜያቸው ከ18 ዓመት በታች የሆኑ ሕፃናትም ለአሁኑ ከክትባቱ መስፈርት ነፃ ናቸው። ይሁን እንጂ ደንቡ በሚያዘው የጊዜ ገደብ ውስጥ ምርመራ አድርገው ከኮቪድ ነፃ መሆናቸውን የሚያረጋግጠውን ውጤት ማቅረብ አለባቸው። በተጨማሪም በኮቪድ-19 ክትባት ሙከራ የሚሳተፉ ክትባት መውሰድ የማያስችል የተለየ የጤና ሁኔታ ያላቸውና እንዲሁም አስቸኳይ ጉዞ ለማድረግ የተገደዱ አሊያም የተለየ ሰብአዊ ሁኔታን የሚጠይቅ አጋጣሚ የገጠማቸውን ግለሰቦች እንደሚጨምር ዋይት ሀውስ አመልክቷል። ኢራን በደቡብ ሶሪያ በሚገኘው አልታንፍ የጦር ሰፈር ባሉ የአሜሪካ ወታደሮች ላይ በደረሰው የድሮን ጥቃት እጇ አለበት ተብሎ እንደሚታመን የዩናይትድ ስቴትስ ባለስልጣን ለቪኦኤ ተናገሩ። ስማቸውን መግለጽ ያልፈለጉ አንድ ባለስልጣን የኢራን ድሮኖች ለጥቃቱ ይዋሉ እንጂ ድሮኖቹ ግን ከኢራን የተነሱ አይደሉም ብለዋል። በአምስት ድሮኖች የደረሰው ጥቃት ሕንፃዎች ላይ ጉዳት ያደረሰ ቢሆንም በሰዎች ላይ የሞት ወይም የመቁሰል አደጋ አልደረሰም። በአልታንፍ ጦር ሰፈር የሚገኙት የዩናይትድ ስቴትስና የዓለም አቀፍ ወታደሮች እስላማዊ መንግስት ተዋጊዎቹን የሚከላከሉ የሶሪያ ተዋጊዎችን በማሰልጠን ላይ የሚገኙ መሆኑም ተመልክተዋል። አሁን ወደ ኮቪድ-19 ዓለም አቀፍ ዜናዎች እናልፋለን። በዩናይትድ ስቴትስ የሚገኘው የኮቪድ-19 ክትባት መድኃኒት አምራች ሞደርና በሰዎች ላይ የተደረጉ የሙከራ ውጤቶች አነስተኛ መጠን ያላቸው የኮቪድ-19 ክትባቶች እድሜያቸው ከ6 እስከ 11 ለሚደርሱ ህጻናት ቢሰጥ አስተማማኝ ውጤት ያሳያል አለ ድርጅቱ። ይህን ያለው 4700 ለሚደርሱ ህጻናት በ28 ቀናት ልዩነት ውስጥ ለአዋቂዎች ከሚሰጠው ግማሽ ያህሉን ሁለቱንም የሞደርና ክትባቶች በመስጠት ባደረገው ሙከራ ነው። የሙከራው የመጀመሪያ ውጤት በህጻናት ውስጥ ያለው የተፈጥሮ የመከላከል አቅም ሙሉን ክትባት የወሰዱት አዋቂዎች ካላቸው አቅም ጋር ተመሳሳይ ሆኖ መገኘቱንም ሞደርና አስታውቋል። የአፍሪካ ህብረት እስከ 110 ሚሊየን የሞደርና ክትባት መድኃኒቶችን እንደሚገዛ የሮይተርስ ዘገባ አመለከተ። ህብረቱ ወደ 15 ሚሊየን የሚጠጋ የክትባት መድኃኒቶችን የአውሮፓውያኑ ዓመት ከመገባደዱ በፊት የሚያገኝ ሲሆን ቀሪዎቹን እንደ አውሮፓ አቆጣጠር እስከ 2022 አጋማሽ ላይ እንደሚያገኛቸው ተገልጿል። የግዢው ስምምነት የተመቻቸው በፕሬዝደንት ባይደን አስተዳደር ሲሆን ሞደርና በድርድሩ ከህብረቱ ጋር እንዲስማማ ዩናይትድ ስቴትስ ለአፍሪካ ህብረት ከሞደርና የገዛችውን 33 ሚሊየን የክትባት መድኃኒቶችን ግዢ ማዘግየቷን ተከትሎ መሆኑም ተነግረዋል። የአፍሪካ ህብረት የኮሮና ቫይረስ ልዩ ልዑክ ስትራይቭ ማሲያዋ ይህ የሚያስፈልገንን የክትባት መጠን በአስቸኳይ ለመጨመር በጣም አስፈላጊያችን ነው። ሌሎች የክትባት አምራች አገሮችም የዩናይትድ ስቴትስን መንግስት አርአያ ተከትለው ተመሳሳይ ግዢ እንድንፈጽም ቢተባበሩን መልካም ነው ማለታቸውን ሮይተርስ ዘግቧል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 16 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። አንደኛ ከጦርነቱ በቶሎ ማለቅ አለበት። አለያ በኢኮኖሚ ላይ ብቻ ሳይሆን በማህበረሰቡ ላይ እጅግ በጣም ከፍተኛ የሆነ አደገኛ ጫና ያደርግበታል። አሁንም እያደረገበት። ጦርነቱ በአስቸኳይ መቆም አለበት። ሁለተኛ በጦርነት ጊዜ እቅድ መኖር አለበት። ምንድን ነው ህብረተሰቡ የሚያስፈልግ የንግድና ምጣኔ ሀብት ባለሙያው ዶክተር አክሎግ ቢራራ ናቸው። በሁለተኛው አጋማሽ የንግድና ምጣኔ ሀብት ዝግጅታችን ይጠብቋቸዋል። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞስ ከአርባ አህዱ ራዲዮ 94 ነጥብ 3 ላይ እንደመጣለን። አሁን ለዕለቱ የያዝነውን አብይ ርዕስ እናሰማችሁ። በአማራ ክልል የተፈናቃዮች ቁጥር 1.7 ሚሊዮን መድረሱን የአማራ ክልል መንግስት አስታወቀ። በሰው ሰራሽና በተፈጥሮ አደጋዎች የተፈናቀለው ሕዝብ ከ1.7 ሚሊዮን በላይም መብለጡንና ከዚህም ውስጥ በጦርነት ብቻ የተፈናቀሉ ሰዎች ቁጥር ከ750 ሺህ ከፍ ማለቱን የክልሉ የአደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ ኮሚሽን ዛሬ ለአሜሪካ ድምጽ አስታውቋል። በቂ የሆነ የሰብአዊ ድጋፍ እየተደረገ እንዳልሆነ የገለጹት የኮሚኒኬሽኑ የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በተለይ ህወሀት በተቆጣጠራቸው አካባቢዎች የሰብአዊ ድጋፍ ማድረስ እንዳልተቻለ ተናግረዋል። አስቴር ምስጋናው ዝርዝር አላት። ወይዘሮ አለሙሽ ፈረደ ከዋግምራ ዞን ተፈናቅለው ባህር ዳር ከተማ በሚገኘው ዘንዘልማ መጠለያ ጣቢያ ውስጥ ከተቀመጡ አንድ ወር ከ15 ቀን በላይ አስቆጥረዋል። የባህር ዳር ከተማ ነዋሪ በየጊዜው ገንዘብም ሆነ እህል እያዋጣ በሚያደርገው ድጋፍ ኑሯቸውን ሲገፉ እንደቆዩ ተናግረዋል። መንግስት መርዳት ሲጀምር ግን አገልግሎቱ እየተቆራረጠ እንደመጣ ይናገራሉ። ስድስት ሰዓት ሲሆን ከነሱ ከነሱ የአረነውንም ሳንሰራ ድስቱ እንደተጣደ ሽንኩርቱ እንደገባ እኛም ዝም ብለን ተነስተን እንድንግጠ እንድንግጠ ነው። አተመጣ ላይ ትንሽ አሁን ትላንትና ቆሟለ ቆም አደሩ አልመላሉ ግን ንጸርቅ ያለ ሀብታም በበቀደም ሀብታሞች እንደናንተ መጥተው በርበሬውንም ይኸው ቆጥሬቱን፣ ምኒቱን ሰጥተውን ብረት ድስቱን መፍያውን ሰጥተውን መተው ጠይቀው ዋዱ በበነገታው ይዘው መጥተው ሰጡ። ከሰቆጣ ከተማ እንደመጣችና የሁለት ህጻናት ልጆች እናት እንደሆነች የነገረችኝ ሙሉ መብራቱ በባህር ዳር ከተማ ዘንዘልም አካባቢ በሚገኘው መጠለያ ጣቢያ ውስጥ ትገኛለች። ችግር የሆነባትን ስትገልጽ ባህር ዳር ውስጥ በጣም የምናመሰግነው በእነሱ ላይ ነው ያለ ነው እና ጠዋት ማታንም ይሰጡናል። አሁን ግን ምግብ ዋስትና ከጀመረ በኋላ እራት ብቻ ነው የምንበረው ራትም ለአስራ ሁለት ሰው ምናምን ሁለት እንጀራ ነው የሚሰጠው። በቃ በምግብ ግን በቃ ምንም ነገር ማታ ብቻ ነው የሚሰጠው። በአማራ ክልል ከባለፈው ሶስት አመታት ወዲህ በሰው ሰራሽና በተፈጥሮ አደጋዎች ከቀያቸው የሚፈናቀሉ ዜጎች ከጊዜ ወደ ጊዜ ቁጥራቸው እጅግ እየጨመረ መምጣቱን የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የሕዝብ ግንኙነት ኃላፊ እንደሆኑ የተናገሩት አቶ እያሱ መስፍን ይገልጻሉ። አቶ እያሱ እንደሚሉት በክልሉ በተለያዩ አካባቢዎች ቁጥሩ ከአንድ ነጥብ ሰባት ሚሊዮን በላይ ተፈናቃይ ያለ ሲሆን ከነዚህ ውስጥ ከሰባት መቶ ሀምሳ ሺህ በላይ የሚሆኑት ተፈናቃዮች በጦርነት ምክንያት ቀያቸውን ለቀው እንደመጡ ያስረዳሉ። እነዚህ ተፈናቃዮች በቂ የሰብአዊ ድጋፍ እርዳታ እንዳላገኙም ይገልጻሉ። በተለይ ደግሞ ህወሀት በተቆጣጠረባቸው አካባቢዎች ችግሩ የከፋ እንደሆነም አክለው ገልጸዋል። ከሰባት መቶ ሺህ በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች ሁለት ፐርሰንት የሚሆነው ጊዜያዊ መጠለያ ይኖራል። ዘጠና ስምንት ፐርሰንት የሚሆነው ደግሞ በየዘመዶቻቸው የሚኖሩ ናቸው። የምግብ ችግሮችም አሉ። ምክንያቱም በትራንስፖርት ምክንያት በርካታ የመጓዘትና ፈጣን ተደራሽ የማድረግ ችግሮች እየታዩ ስለሆነ ይህን ችግር ለመቅረብ በርካታ ተቋማት ርብርብ እያደረጉ ነው የሚገኙ በዋናነት በጁንታው የተያዙ አካባቢዎች ማለትም ሰሜን ወሎ ዋግምራና ሰሜን ጎንደር ደባርቅ እነዚህ ወገኖች ለከፋ ችግር ተዳርገዋል። ይህን ችግር ለመፍታት ደግሞ ኢንተርናሽናል የንዩ ዩስአይዲና ዳብሊፒ በተለይ ሚናቸው ሊጫወቱ ይገባል። ከሰሞኑ በአማራ ክልል ጉብኝት ያደረጉት በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲና የአሜሪካ ተራዶ ድርጅት የሰብአዊ ጉዳዮች ረዳት ኃላፊ ሳራ ቻርለስ በአማራ ክልል ስለሚገኙ ተፈናቃዮች ሁኔታ እንዳብራሩላቸው አቶ እያሱ መስፍን ተናግረዋል። ድምፅ ለሌላቸውና ለተቸገሩ ወገኖች ድምፅ እንዲሆኑን በትግራይ እየተደረገ ያለው የምግብና የመድኃኒት አቅርቦት ህወሓት በተያያዙ አካባቢዎችም የምግብና የመድኃኒት አቅርቦት ፈጣንና ተደራሽ እንዲሆን ኢንተርናሽናል ኤንጂኦዎች ይህን ተግባር ኃላፊነታቸውን እንዲወጡ የእናንተም ድምፅ እንድትሆኑ ለተራቡና ለተቸገሩ ወገኖች የሚል ጥያቄ አቅርበንላቸው ነበር። አቅማቸው በፈቀደ ሁሉ እንደሚሰሩና ችግሩን ለመፍታት እንደሚረባረቡ ቃል ገብተው ነው የአሜሪካ መንግስትም ሆነ የአሜሪካ ተራድኦ ድርጅት በአማራ ክልል በጦርነት ምክንያት ለተፈናቀሉ ዜጎች የሰብአዊ ድጋፎችን አጠናክረው እንደሚቀጥሉ በኢትዮጵያ የአሜሪካ አምባሳደር ጌታ ፓሲ ባሳለፍነው ሳምንት መጨረሻ በባህር ዳር ከተማ ተገኝተው በነበሩበት ጊዜ መናገራቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ያለውን ግጭት አስመልክቶ በፓርላማ ማብራሪያ እንዲሰጡ የሚጠይቅ ደብዳቤ ለሕዝብ ተወካዮች ምክር ቤት አፈ ጉባኤ ማቅረቡን ኢዜማ አስታወቀ። የቀረበው ጥያቄ የመፍትሄ ሀሳብ አመላካች እንደሆነም የፓርቲው ሊቀመንበር ተናግረዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ጽሕፈት ቤት ኃላፊ አቶ ሰመረ ሰሶ የተጠቀሰው ደብዳቤ ለምክር ቤቱ መድረሱን ገልጸው በደብዳቤው ሊካተቱ ይገባቸዋል የተባሉ ነጥቦች ተጠቅሰው ለፓርቲው እንደተመለሰ እና ያተሟልቶ ሲመጣም ለምክር ቤቱ አፈ ጉባኤ እንደሚቀርብ ገልጸዋል። መለስካቸው አመሃ ዝርዝር አለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማን ወክለው ወደ ሕዝብ ተወካዮች ምክር ቤት የገቡት አራቱ አባላት ለአፈጉባኤው በጻፉት ደብዳቤ በሰሜኑ የሀገራችን ክፍል እየተካሄደ ያለውን ጦርነት የፌዴሪ መንግሥት በምን ያህል ጊዜ አጠናቆ በአካባቢው የሚኖሩ ዜጎች ወደ መደበኛ ሕይወታቸው እንዲመለሱ ለማድረግ እየሠራ እንደሆነ ይህንን ለማሳካት በአጠቃላይ ከህብረተሰቡ ወይንም ከኢትዮጵያ ሕዝብ እንዲሁም ከተፎካካሪ ፓርቲዎች ምን እንደሚጠበቅና በመሳሰሉ ጥያቄዎች ላይ ጠቅላይ ሚኒስትር አብይ አህመድ በምክር ቤቱ ማበራያ እንዲሰጡ ጠይቀዋል። የኢዜማ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ጥያቄ ብቻ መጠየቅ ሳይሆን ደብዳቤው ሌላም የሚያመላክተው ጉዳይ አለ ሲሉ ለአሜሪካ ድምፅ ማባሪያ ሰጥተዋል። እንግዲህ በአጠቃላይ የእኛ የፓርቲ አባላትም አመራሩም ህዝቡም በአጠቃላይ ይሄ ሁኔታ መቼ ነው የሚያልቀው? ህዝብ መቼ ነው እፎ የሚለው በየትኛውም አካባቢ ያለው ህዝብ ማለት ያለምንም ልዩነት እና ሁልጊዜ በዚህ ሁኔታ ደግሞ ልንቆይ አንችልም። በመንግስት በመንግስት አቅጥ የተያያዘ አቅጣጫ ምን እንደሆነ በግልጽ አልተቀመጠም። እዛም ላይ እንደተጠቀሰው የፓርቲዎች እና የሌሎች በአካላትም ድርሻ ይህንን በጊዜ ለማጠናቀቅ ግልጽ አይደለም እና ይህን ሁሉ እንዲያብራሩልን የሚጠይቅ ነው። ስለዚህ ዝም ብሎ ጥያቄውን መወርወር ብቻ ሳይሆን የመፍትሄ አካል ሆኖ የመስራትም ያመለክታል። እዛ ላይ ግን እናንተ በዚህ ረገድ በግርድፉም ቢሆን የምታስቡት ነገር አለን? እንደ ፓርቲ በተደጋጋሚ እንደገለጽ ነው የዜጎች በጣም ትንሹ ጥያቄ በሰላም ወጥቶ መግባት እና በሀገራቸው ላይ የሚፈልጉትን እያመለኩ ልጆቻቸውን እያሳደጉ በሰላም መኖር ነው። ይሄ በጠቀስናቸው አካባቢዎች እየሆን አይደለም። እየሆን አይደለም ብቻ ሳይሆን ባልገባን ሁኔታ እየተባባሰ ነው ሄደው እና እዚህ ላይ እንግዲህ ሁለት አይነት ነው ያለው። አንዳንድ ቦታ ምንም ያልተፈጠረ እስኪመስል ድረስ መዘናጋት አለ። በዛ በኩል ደግሞ የምናየው በጣም በርካታ ሰው የሚፈናቀልበት ህጻናት፣ እናቶች፣ አረጋውያን መከራ የሚያዩበትን ሁኔታ እያየ ነው። ስለዚህ በመንግስት በዋናነት የተያዘው አቅጣጫ እና ያንን ተከትሎ ደግሞ የእያንዳንዱ ድርሻ ምንድን ነው ይሄ ግልጽ ይደረግና በአጭር ጊዜ የሚጠናቀቅበት ሁኔታ መመቻቸት አለበት ነው። አራቱ የህዝብ ተወካዮች ምክር ቤት አባላት ጥቅምት አስራ ሁለት ቀን ሁለት ሺ አስራ አራት ዓመተ ምህረት ለኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት አፈ ጉባኤ የጻፉት ደብዳቤ የምክር ቤቱን አሠራርና የአባላት ሥነ ምግባር ደንብ ቁጥር 6 ሕዝባር 2008 አንቀጽ 92 መሠረት የቀረበ መሆኑን ይናገራል። የዚሁ ደንብ አንቀጽ 97 ደግሞ የምክር ቤቱ አባላት ለሕዝብ ጠቀሜታ ያለው ጥያቄ ካላቸው በአፈ ጉባኤው ፈቃድ ከአስር ቀን ባነሰ የማስታወቂያ ጊዜ ጥያቄያቸው ለምክር ቤት እንደሚቀርብ ይደነግጋል ሲል የኢዜማ ደብዳቤ ያስረዳል። በኢትዮጵያ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ጽህፈት ቤት ኃላፊ አቶ ሰመረ ሰሶ ለአሜሪካ ድምፅ እንዳብራሩት የተጠቀሰው የምክር ቤቱ አባላት ደብዳቤ እንደደረሳቸው አረጋግጠዋል። ይሁንና በደብዳቤው ሊካተቱ ይገባቸው የነበሩ ነጥቦች እንዳሉ ለፓርቲው ሊቀመንበር ለአቶ የሽዋስ አሰፋ እንዳስታወቋቸውና የጎደለው ተሟልቶ ሲመለስ ለአፈ ጉባኤው እንደሚቀርብ ተናግረዋል። በምክር ቤቱ አባላት የአስፈጻሚው አካል ቁንጮ ጠቅላይ ሚኒስትሩ በአገራዊ ጉዳይ ላይ ለምክር ቤቱ ማብራሪያ እንዲሰጡ ሲጠሩ በኢትዮጵያ ይህ የመጀመሪያው ተሞክሮ ሳይሆን አይቀርም ይባላል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባ እንወስዳችኋለን። ወደ ቤንች ሸኮ ዞን ጉራ ፈርዳ ያምራል ዘገባው። በቤንች ሸኮ ዞን ጉራ ፈርዳ ወረዳ ለአንድ ዓመት የዘለቀው ግጭት እና በታጠቁ ቡድኖች ይፈጸም የነበረው ጥቃት በባህላዊ የግጭት አፈታት ሥርዓት መቋጫ አግኝቷል ሲሉ የዞኑ ዋና አስተዳዳሪ አቶ ፍቅረ አማን ለቪኦኤ ተናግረዋል። ከእርቁ በፊት ሽፍቶች ያሏቸው ወንጀሉ ቀጥተኛ አድራጊዎች ናቸው እንዲሁም የታጠቁ ወጣቶች ከጫካ የማስወጣትና የተፈናቀሉ ዜጎችን ወደ ቀያቸው የመመለሱ ተግባር ተፈጽሟለን ብለዋል። የወረዳው ነዋሪዎችና የተጎጂ ቤተሰብ አባላት በበኩላቸው እርቀ ሰላሙ በዳይና ተበዳይን ያላገናኘ፣ ተጎጂዎቹን ሁሉንም ማኅበረሰብ ክፍል ያላሳተፈ አንድ ወገን ባሏቸው አካላት መካከል የተፈጸመ ነው ሲሉ ሆንነውታል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን የሚያስረዳ ዘገባ እንደሚከተለው አሰናድቷል። የቤንሼኮ ዞን ዋና አስተዳዳሪ አቶ ፍቅሪ ያማን በ2013 ዓ ምት በወርሃ ጥቅምት በስድስተኛው ቀን ተቀስቅሶ በርካታ ዜጎችን ለልፈ የተዳረገ አያሌን ንብረቶችን ያወደመ ቁጥራቸው የበዙ ዜጎችንም ከቀያቸው ያፈናቀለው ግጭት በሳምንቱ መጨረሻ ቀናት በባህላዊ የግጭት አፈታት ስርዓት መቋጨቱን ዛሬ ለአሜሪካ ድምፅ አስታውቀዋል። የሁሉንም ባህል መሰረት ባደረገ መልኩ እዛው ህዝቡ በተገኘበት ከፍተኛ የፖለቲካ አመራሩ፣ የጸጥታ መዋቅሩ አመራሮች፣ ሁሉም በተገኙበት እዛ የበደሉ ጫካ ገቡ ልጆች መጥተው በድለናል፣ አጥፍተናል፣ ከጥፋታችን ተጠፍተን ተመልሰናል ብለው የሀገር ሽማግሌ ግብስር ወድቀው የአመራሩ ግብስር ወድቀው ይቅር ተብለው እ በባህሉ መሰረት በግ ታርዶ እዛው ደም ተረማምደው መሳሪያ ተቀምጦ መሳሪያ ተረማምደው ሁለተኛ ወደዚህ ጥፋት ላለመመለስ ተካሂዶ የተደመደመበት አግባብ ነው ያለው ከመንደርና ቀበሌ መዋቅር ጀምሮ የጎሳ መሪዎችን የ ሀገር ሽማግሌዎችና የሃይማኖት አባቶችን ያሳተፈ እርቅ ተደርጓል ያሉት አስተዳዳሪው ከእርቁ በፊት ጠብ መንጃ ታጥቀው ጫካ ገብቶ ከነበሩ ወጣቶች ጋር በመተማመን ወደ ህዝቡ እንዲመለሱ ተደርጓልም ብሏል። የተፈናቀሉ ዜጎችንም ወደ ቀያቸው የመመለስ ስራ ከእርቁ ስነስርዓት ቀደም ብሎ ተከናውኗል ሲሉም ተናግሯል። ከዘጠና ፐርሰንት በላይ ተፈናቃይ ተመልሷል። ስለዚህ አሁን የሚቀሩ አካላት የተወሰኑ ጥቂት አካላት አሉ። እነዚህን አካላት መልሶ የማስገባት ስራ እየተሰራ ነው ያለው። በአጭር ጊዜ ውስጥ መቶ ፐርሰንት ነው የምናደርገው። ችግሩ ከተፈጠረበት ሰዓት ጀምሮ አመራሩን የመገምገም የማጥራት እጁ ያለበት ተብሎ የተጠረጠረ በህግ ቁጥጥር ስር እንዲውል በማድረግ ጉዳያቸው በፍርድ ቤት ደረጃ እየታየ ያለባቸው አግባቦች አሉ። ሌሎችም አካላት በዚህ ተሳትፏል የተባለ አመራሩ ብቻ ሳይሆን የጸጥታ መዋቅርም ብቻ ሳይሆን ሌላውም አካል በዚህ ጉዳይ ላይ የተሳተፉ ተብሎ ተይዘው ጉዳይ እየታየ ጣራ ያሉ በርካታ ሰዎች አሉ። ስማቸውና ማነታቸው በመገናኛ ብዙ ይዟን ቢገለጥ ለደህንነታችን ያሰጋል ያሉት የጉራ ፈርዳ ወረዳ ነዋሪዎችና የተጎጂ ቤተሰብ ክፍል በበኩላቸው በእርቁ አካሄድና ሂደቱ ላይ እምነት እንደሌላቸው ተናግሯል። መደረጉ ጥሩ ነው፣ ነገር ግን እርቁ ከአንጀት እና ቀጣይ ትክክለኛ ለሰላም ታስቦ አልመሰለኝም። ፖለቲካዊ ስራ ነው የሚመስለኝ። ምክንያቱም ታራቂዎች ማንና ማን እንደሆኑ ራሱ ቦል የተለየ አይደለም የሟች ነው ። ገዳይ እና ማዋጭ ቤተሰብ ነው፣ ማን ይሁን። ሌላው ደግሞ አሳታፊ አይደለም። ለትዝብት እንኳን አንድ ፖለቲካ ፓርቲ አመራርና ደጋፊ ምናምን የሚባሉት ተሰብስበው ያደረጉት እንትን ነው። ሌላ ለትዝብት እንኳን በአካባቢው ላይ ያሉ የፖለቲካ ፓርቲዎች አልተሳተፉበትም። ለትዝብት እንኳን እና ሌላ የወረዳው ነዋሪም በዳኝና ተበዳኝ ላገናኘ ለኢስሙን ላይ የተደረገ ነው ሲሉ የእርቁን አካሄድ ተችተዋል። እነዚህ ሰዎች እነዚህ አሁን ሲታ የተባሉ አታ ውስጥ ደቡም ምንላለን እንጂ ተጫካ መሳሪያ ሙስን ሰራዊት ወደ ስንት ሰራዊት ነው ፌዴራል የባህል ኃይልና ልዩ ኃይሎችን የጨረሱ ያ መሳሪያ አንድም ገቢ የሆነ ነገር የለም። ህብረተሰቡም ደግሞ ተጎጂው አካል ተጠርቶ ሰው የሞተበት ሰው እናንተ ሰው ሞተባችኋልና እናንተ ሰው የእናንተ ነው የገደለው ሰዎች ይኸው መተው ይቅርታ ጠይቀዋልና ይቅር ተባባሉ የተባለው ነገር የለም። የሞተው አካል ያለው ሌላ ቦታ እርቁ የፈጠሩት እነዚህ ሽፍታዎች የተባሉ ወይም ደግሞ እነዚህ ታጣቂ ኃይሎች ህዝብን ያፈናቀሉና የገደሉት ሰዎች መጥተው ከእነሱ ከካቢኔው ላይ ወይም ከካቢኔ ጋር የታረቁ ከሆነ በስተቀር ከህዝብ ጋር የታረቁ ነው ብዬን እንላለሁም። በራሴ በኩል ቤታቸው የተቃጠለባቸውና ተፈናቅለው ወደ ቀያቸው ያልተመለሱ ዜጎች ባሉበት እርቅ አድርገናል ማለት አስቸጋሪ ይሆናልም ብሏል። ተፈናቃይ በየቀየ ተመልሷል የሚባለው የተመለሰ ሰው ምሳሌ በዚህ ከአሞገ ብርሃን ሁለት ቀበሌዎች ሰዎቹ ለቡና ለቀማ ብለው ሰሞኑን እየገቡ ነው ብያለሁ። ከዛ ውጭ አሁን ምሳሌ በሌሎች ቀበሌዎች እንደ ምሳሌ በአስቀምጥልህ ሹፊ ቀበሌ የምትባል ቀበሌ ማለት ነው። አንድም ሰው እንኳን አርሶ አደር ልገባና እዛ ቦታውን ሰራዊት ራሱ ለመግባት የማይቻልበት ቀበሌ ነው። አሁን ራሱ አቶ ቀበሌ አቶ ፍቅሬ ግን በዚህ ሀሳብ አይስማሙም። አብዛኛው የታጠቀ ሀይል ትጥቁን ፈቷል ነው የሚሉት። ወረዳው የተለያዩ ብሔረሰቦች የሚኖርበት ሲሆን ማንነትን መሰረት ያደረገ ጥቃት ሲፈጸም መቆይቱን በተለይም ማንነትን በመለየት ሲቪሎች ላይ ጭካኔ የተሞላ ጥቃት ሲፈጸም መክረሙን ነዋሪዎች ገልጸዋል። በአንጻሩ ደግሞ የማንነትና የመዋቅር ጥያቄ ሰበብ በማድረግ እኩል አልጠቀምም በማለት የኢኮኖሚ ጥያቄ የሚመስል ነገር ግን የፖለቲካ ይዘት ያለው የመንግስት ባለስልጣናት ጸረ ሰላም ኃይሎች የሚያቀናብሩት የሚሏቸው ወንጀሎች መፈጸማቸው የተገለጠ ሲሆን መቋጫ ያገኛል ተብሎም ተጠብቋል። ስለዚህ ቀጣይ ስራዎችን ማጠናከር ይኖርብናል እንደተባለው ቅድም እንዳልኩ መቶ ፐርሰንት አጠናቀራል ብለን አላቀረብንም። ስለዚህ ምቹ ሁኔታዎችን ትፈጥረናል። ቀሪ ስራዎችን ደግሞ እያጣራንም የምንሄድበት ነው። አስተያየታቸውን ለቪ የሰጡ የወረዳው ነዋሪዎች ሁሉን ያቀፈ በህዝብ መካከል ተፈጥሮ ያለፈውን ቁርሾ የሚሽር ሁለንተናው እርቅ እንዲካሄድም አበክረው ጠይቋል። ለተጎጂ ቤተሰቦችም ተገቢ ካሳ ልከፈላቸው ያስፈልጋልም ብሏል። እርቅ መባል የሚችለው ስር ነጠር እርቅ የሚሆነው ሽርታው መሳሪያውን ሲያስረክብ ነው። መሳሪያውን አላስረከበ የጦር መሳሪያ አላስረከበ ማህበረሰቡ ደግሞ ሙሉ ለሙሉ ወደ ውስጥ ባልገባበት እርቅ ነው የሚል ያው ደርጓል ይህንን ነው እኛ ያየ ነው ዘላቂው ሰላም እንዲረጋገጥ ሁሉንም ነገር በስጋት ከመውሰድ ይልቅ ህዝቡ የተጀመረው የሰላም እንቅስቃሴ ማስቀጠል አለበት ብሏል አቶ ፍቅሬ አሁን ግጭቱን አስወግደን የሰላም መንገድ ጀመርን እንጂ አላጠናቀቅም ያሉት አስተዳዳሪው ህዝቡ ከመገፋፋት በመውጣት ወንድማማችነቱን እንዲያጠናክር አሳስበዋል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዘጋቢዎቻችንን እናመሰግናለን። አድማጮች አሁን ደግሞ ወደ ሱዳን እንወሰዳችሁ። በቀጣዩ ዘገባችን በሱዳን የጦር ሰራዊቱ የሽግግር መንግስቱን ስልጣን ትላንት ሰኞ መቆጣጠሩን ተከትሎ የተቀሰቀሰው ተቃውሞ ዛሬም ቀጥሏል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ዛሬ በሱዳን ጉዳይ በዝግ ተሰብስቦ እንደሚነጋገርም ታውቋል። የዩናይትድ ስቴትስ ለሱዳን የመደበውን የ700 ሚሊዮን ዶላር ድጋፍ እንደሚያስገኝም እንደሚታገድም አስታውቃለች። በቪኦኤ ዘጋቢዎች የተጠናቀረውን ዘገባ ቆንጅታዬ አሰናድተዋለች። ትናንት የሱዳን የጸጥታ ኃይሎች የተቃውሞ ሰልፈኞች ላይ ተኩስ ከፍተው አራት ሰዎችን እንደገደሉ የሱዳን ዶክተሮች ኮሚቴ የተባለው ቡድን ገልጿል። ቢያንስ ሰማንያ የተቃውሞ ሰልፈኞች እንደቆሰሉም ነው ያስታወቀው። ሰኞ ማለዳ ጠቅላይ ሚኒስትሩ አብደላ ሀምዶክና ሌሎችም ባለስልጣናት በቁጥጥር ስር መዋላቸውን ተከትሎ በዋና ከተማዋ ካርቱምና ኡምዱርማን በሺዎች የተቆጠሩ ነዋሪዎች በየጎዳናው ወጥተው የተቃውሞ ሰልፍ አድርገዋል። የፖለቲካ ተንታኙ ታሬክ ኦትማን የሱዳንን ሁናቴ እንደሚከተለው ገምገመውታል። ሁኔታው በጣም ተለውጧል። ሱዳን አዲስ ምዕራፍ ውስጥ ገብታለች። ይህ ምዕራፍ የሚያስከትለው ጣጣ በሚገባ አልታሰበበትም ይሆናል። ግን በእርግጠኝነት ከዚህ ሁኔታ በስተጀርባ ያሉት እነኚህ ጀብደኞች ይህን ድርጊታቸውን ለመቀጠል ብዙ እቅድ አዘጋጅተዋል። አሳዛኝ ሁኔታ የሚያስከትል ቢሆን እንኳን መቀጠላቸው አይቀርም። የሱዳን ወታደራዊው መሪ ሌተና ጀነራል አብደል ፋታህ አልቡርሃን ሀገሪቱን ላለፉት ሁለት ዓመታት ሲመራት የቆየው የጦር ኃይሉና የሲቪሎች የጋራ ምክር ቤት መበተኑን ያስታወቁት ትናንትና በመንግስቱ ቴሌቪዥን በሰጡት መግለጫ ነበር። ዲሰምበር አልመጂዳ ሐታ ብሉ አህዳፋ አኒሃያ አስደናቂው የታህሳሱ አብዮታችን የተጀመረውን አቅጣጫ የሚያስጠብቁ እርምጃዎች መውሰድ ይዘናል። አብዮቱ ዋናው ዓላማ የሆነው ነፃና ግልጽ ምርጫ በማካሄድ ሙሉ በሙሉ የሲቪል መንግስት መመስረት ዳር እስከሚደርስ የተጀመረውን እርምጃ መጠበቅ አለብን። ስለሆነም የአብዮቱን አቅጣጫ ለማስተካከል የሚከተለው ተወስኗል። በአንደኛ ደረጃ በመላ ሀገሪቱ አስቸኳይ ጊዜ ታውጇል። የሽግግሩን ሉዓላዊ ምክር ቤትና መንግስቱን የበተኑት በሀገሪቱ ጸጥታ ላይ ስጋት በደቀነው የፖለቲካ ሽኩቻ ምክንያት ነው ያሉት ጀነራል አልቡርሃን አዋቂዎችን ያካተተ አዲስ አስተዳደር በቅርቡ እንሰይማለን ብለዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ዛሬ ከቀትር በኋላ በሱዳን ሁናቴ ላይ በዝግ ስብሰባ እንደሚነጋገር ተገልጿል። ዛሬም ተቃዋሚዎች ጎዳና ላይ ወጥተው መፈንቅለ መንግስቱን አውግዘዋል። ወታደራዊ አስተዳደር አንፈልግም የሚሉ መፈክሮችን አሰምተዋል። በሱዳን የዩናይትድ ስቴትስ ኤምበሲ አሜሪካውያን ከቦታ ወደ ቦታ ከመዘዋወር ተቆጥበው ባሉበት ስፍራ እንዲቆዩ አስጠንቅቋል። ትናንትና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ የአፍሪካ ህብረትና የአረብ ሊግን ጨምሮ በሱዳን በተፈጠረው ክስተት መስጋታቸውንና ማዘናቸውን የገለጹ ሲሆን ወደ ሲቪላዊ አስተዳደር ለማምራት በያዘችው አቅጣጫ እንድትገፋ ጥሪ አሰምተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የሱዳንን ሁኔታ በተመለከተ የሚያስተላልፉት ቀጣይ መልዕክት ይኖር እንደሆን ዛሬ ጠዋት በኒውዮርክ በአሜሪካ ድምፅ ዘጋቢ ተጠይቀው ነበር። once again strongly condemned the, uh, forceful military takeover of power in Sudan. Uh, and I urge, of course, በሱዳን የጦር ሰራዊቱ በኃይል ሥልጣን መቆጣጠሩን በድጋሚ አጥብቄ አወግዛለሁ። ሁሉም ባለድርሻ ወገኖች ሁኔታውን በከፍተኛ መቆጠብ እንዲይዙት አሳስባለሁ። ሆኖም ጠቅላይ ሚኒስትር አብደላ ሐምዶክና ህግን በተላለፈ መንገድ የታሰሩት ሌሎች ባለሥልጣናት በሙሉ በአስቸኳይ ሊለቀቁ ይገባል። እንደ እውነቱ ከሆነ ሱዳን ታላላቅ ክንዋኔዎችን አስመዝግባለች፣ ሊቀለበሱ አይገባም። ስለዚህም በሕገ መንግሥቱ ሰነድ የተቀመጡት የሽግግሩ አደረጃጀቶችና ተቋማት ተመልሰው ሥራ ላይ መዋል አለባቸው። የሲቪሉና የጦር ሰራዊቱ አጋርነት አንገብጋቢ ነው። አስከትለውም የሱዳን ህዝብ ዲሞክራሲና የለውጥ እርምጃዎችን አብዝቶ እንደሚፈልግ በግልጽ አሳውቋል ብለዋል። ዋይትሃውስ የሱዳን ሁኔታ እንዳሳስበው ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ለሱዳን የተመደበው የ700 ሚሊዮን ዶላር ድጋፍ እንደሚቋረጥ አስታውቋል። በሚኒስቴሩ በኩል ዩናይትድ ስቴትስ ብሪታንያና ኖርዌይ በጋራ ባወጡት መግለጫ መፈንቅለ መንግሥቱን አውግዘዋል። የጸጥታ ኃይሎቹ በህገወጥ መንገድ ያሰሯቸውን ሰዎች በሙሉ በአስቸኳይ ይልቀቁ ሲሉም ጠይቀዋል። አድማጮች የዜናና የትንታኔ መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። አሁን በኢትዮጵያ አቆጣጠር ከምሽቱ ሶስት ሰአት ከሰላሳ ሶስት ደቂቃ ይላል የስቱዲዮ ሰአታችን። የምትከታተሉት በ አስራ ዘጠኝ ና በ ሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰአት በቪኦኤ ኢትዮጵያ ቻናል ኤን ኤስ ኤስ አስራ ሁለት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንደዚሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞስ ከአርባ አሀዱ ራዲዮ 94.3 ላይ እንገኛለን። አስተያየቶች ሲኖሯችሁ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ስልክ ቁጥራችንን እናስታውሳችሁ 202205 9942 የውስጥ መስመር አስራ አራት ነው። አስተያየትና ጥቆማችሁን አድርሱን። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ጥቆማ ካላችሁ፣ አስተያየት ካላችሁ ላኩልን። የምሽቱ አስተናጋጃችሁ ጽዮን ግርማለኝ። ብርሃን ኃይሉ ስርጭቱን እያቀናበረችልን ትገኛለች። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዝግጅታችን እናልፋለን። የአዲስ አበባ ነዋሪዎችና የኮቪድ አስራ ዘጠኝ ይዞታ በኢትዮጵያ በኮቪድ-19 ምክንያት የሚሞቱ ሰዎች ቁጥር እየጨመረ ያለው ከጥንቃቄ ጉድለት ነው ሲሉ የአሜሪካ ድምጽ ያነጋገራቸው የአሜሪካ የአዲስ አበባ ከተማ ነዋሪዎች ገልጸዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በበኩሉ ሕብረተሰቡ ለኮቪድ-19 የወጣውን መመሪያ ካልተከተለ አላስፈላጊ ዋጋ ይከፍላል ሲሉም አሳስበዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። የአዲስ አበባ ከተማ ነዋሪ አቶ ተስፋዬ ለሜሳ ኮቪድ-19 እያስከተለ ያለውን አደጋ ለመከላከል ሁሉም ሰው ኃላፊነት አለው ብለዋል። ኮቪድ በእርግጥ አስቸጋሪ ነው። እዚህ ሰው አሁንም እንደሚታየው ብዙ ሰው ማስክ መጠቀም እንትናችን ወርዷል። በመሀል ከበፊቱ ትንሽ ጥንቃቄ ይጎለናል። እኔ በግዳጅ የሚሆን ነገር አይመስልም። ሰው ሁሉም አውቆ ህፃን የለም ለህይወቱ ማሰብ አለበት፣ ለቤተሰቡ መኖር አለበት። ሁሉም ሰው ማስክ ማድረግ አለበት። ላለሁ ሁላችንም ደግሞ አድርገን ብንሄድ ጥሩ ነው። ካጠገባችን ሰዎች እየሞቱ ነው፣ ብዙ ሰው እየጎዳ ነው፣ ጓደኞቻችንም እያጣን ነው። ሁላችንም ይዘን መሄድ የለብንም ወደ ቤት። ኮቪድ-19 በኢትዮጵያ ከተከሰተ ወዲህ ከስድስት ሺ ሰዎች በላይ ህይወታቸው የቫይረሱ ሰለባ መሆኑን ከጤና ሚኒስቴር የተገኘው መረጃ ያሳያል። አሁን ባለ ሁኔታ ህብረተሰቡ የግንዛቤ እጦት የለውም ያሉት ደግሞ ወይዘሮ ቤቴሌም ተስፋዬ ናቸው። ቸልተኝነት ነው በእኔ ሀሳብ የሚመስለኝ ብዛት የመሰላቸትና ቸልተኝነት ነው የሚመስለኝ። ምክንያቱም ያ ሁላችንም ጤንነት ለራስ ነው ካወቅንበት ሁሉም ሰው ቢጠቀም እንደበፊቱ እንደመጀመሪያው ጥሩ ነው። ያንን ቢያደርግ አሁንም ሰው እመክራለሁ። ግንዛቤ በደንብ አለው። ሁሉም ሰው በጣም አውቆታል። እንደ ጉንፋን ያው ይዞ ይለቃል የሚል ስለሆነ አስተሳሰብ ያለው አሁን ላይ በዛ ምክንያት ነው። አቶ ፋኑኤል ዘውዴ ካነጋገርናቸው ሰዎች መካከል ናቸው። በተከሰተው ችግር መጠን የግንዛቤ ማስጨበጫ ስራዎች ሳይሰላችሁ መሰራት አለበት ባይ ናቸው። ልክ እንደ አሁን ለምሳሌ እንደ ዌቭ ነው የሚመጣው አሁን የሁለተኛው የሶስተኛው እንትን ዴልታ የሚባለው አሁን የሚመጡት ቫሪያንቶች ልክ እንደዛውም ኮሚኒቲውንም ልክ እንደዛው በማዕበል ነው መነሳት ያለበት። ችግሩን እያስተዋለ ሚዲያው ላይ መሰራት ያለበት ነገር አለ። ገብቶሻል? ለምሳሌ ያ ልክ ወረርሽኝ እንደ አዲስ ሲነሳ ህዝቡም ላይ እንደ አዲስ ከስር መነሳት እንትን መባል አለበት ማለት ነው። ሰው እንደ አዲስ ነው ኢንፎርሜሽን ሊደርሰው የሚገባው ማለት ነው እና የዛ አይነት ነገር ይጠበቃል። ከመንግስቱም ከሚዲያውም ማለትም ይሄንን የሚመለከታቸው ከጤና ተቋሞች የዛ አይነት ልክ በሽታው እንደ አዲስ ሲነሳ ህዝቡም ደግሞ እንደ አዲስ አዌርነሱ መነሳት አለበት እና የዛ አይነት ኢንፎርሜሽን መስጠት አለበት ብዬ አስባለሁ። ኮቪድ ላይ አብዛኛው ሰው አይጠቀመውም ማለት ይቻላል፣ ገበያው ላይ በተለይ የሚጠቀም የለም ማለት ይቻላል። ቸልተኝነት ነው የሚመስለኝ እንጂ ግንዛቤ አይደለም። ዶክተር ጋሩማ ዳንኤል የራሳቸውን ልምድ ነግረውናል። ሁሌ አላረግም ሁሌም አልጠነቀቅም። ግን ይሄ ከምንድን ነው የሚመነጨው? ከግንዛቤ ማጣት ሳይሆን ከራሴ ካለኝ አንዳንድ የቸልተኝነት ይኖራል። ከቸልተኝነት አንጻር ብዙ ጊዜ አላረግም። እኔ በበኩል የምለው ምንድን ነው እኔ ፊል ስላረኩ ስላየውትም ኮሮና አለ ብዬ አምናለው ስለዚህ ህብረተሰቡ መጠንቀቅ አለበት። መውሰድ ያለባቸውን የጥንቃቄ ሜቶዶችን እንዳ ሁሉንም መጠቀም አለበት። አቅሙ በፈቀደለት መጠን ድረስ ማለት ነው መጠቀም አለበት። ስፔሻሊ ማስክ ማድረግ፣ ብዙ ሰው በተሰበሰበበት ቦታዎች ላይ ማስክ ማድረግን እንደ ግዴታ ወስዶ ሁሌም በጥንቃቄውን ጠብቆ ይንቀሳቀስ ላለው ነው። አንዳንድ የቸልተኝነት ያጠቃናል፣ መርሳት ይኖራል እንጂ ሁሉም ሰው አዌርነሶ አለው። በሽታው እንዳለ አዌርነሶ አለው። እኔም በሽታው እንዳለ አምናለሁ ግን አንዳንዴ ከቸልተኝነት አንጻር አለማድረግ ይኖራል። የህብረተሰቡ ጥንቃቄና የኛው በጣም ነው የሚገናኘው፣ ቁርኝት አለው። ምክንያቱም ሁሉም ሰው አሁን ሰልችቶት ነው ሁሉም ነገር እያቆሚ ያለው። መጀመሪያ ላይ ቶሎ መጥቶ ቶሎ የሚሄድ መስሏቸው ነበረ ብዙ ሰዎች። ለዛ ነው እንግዲህ አሁን ብዙ ቦታ ላይ እንደ በፊቱ ጥንቃቄዎችን አስገዳጅ የሆኑ ነገሮችን አናይም። ስፔሻል አሁን ባንክ አካባቢ ብዙ ሰው የሚሰበሰብበት ቦታ ላይ እጄ የማሳጠብ እንትኑ የለም አሁን እሱ ቢኖር ጥሩ ነው። ስፔሻሊ ሳኒታይዘር ደግሞ ብንጠቀም እና እንደ አስገዳጅነት የሚያስገድዱ ነገሮች ቢኖሩ ጥሩ ነው ብዬ ነው የማስበው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት እንዳስታወቀው ህብረተሰቡ የራሱንና የቤተሰቡን ብሎም የወገኑን ሕይወት ለመታደግ የኮቪድ-19 የመከላከያ ዘዴዎች ላይ ማተኮር አለበት ሲል አሳስበዋል። ዶክተር ሚኪያስ ተፈራ በኢንስቲትዩቱ የድንገተኛ አደጋ ማስተባበሪያ ምክትል ዋና ኃላፊ ናቸው። ጥሩ መከላከያ ዘዴዎች ሁላችንም ልዩ ትኩረት ሰጥተን ልንተገብራቸው ይገባል። አንደኛው እንግዲህ የመመሪያ 803/2014 ዓመተ ምህረት ተግባራዊነት ላይ በየደረጃው የሚገኝ ኃላፊነት የተጣለበት ግብረ ኃይል አመራሮች፣ የጸጥታ አካላት እንዲሁም ማህበረሰቡ ትኩረት መስጠት ያስፈልጋል። ሚዲያዎች ተገቢውን የአየር ሰዓት በመስጠት ለህብረተሰቡ ወቅታዊ መረጃዎችን ማድረስ፣ ህዝባዊና ሃይማኖታዊ በዓላት ላይ የሚፈጠሩ መሰባሰቦችን ማስቀረት ዴልታ የተሰኘው የኮቪድ-19 የቫይረስ ስርጭት በኢትዮጵያ ከተከሰተ ወዲህ የቫይረሱ ሰለባ ሆነው ወደ ጤና ተቋማት የሚወሰዱ ሰዎች ቁጥር እየጨመረ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገልጸዋል። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ እየተከታተላችሁ የምትገኙት ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዝግጅታችን እናልፋለን። ንግድና ምጣኔ ሀብት የኮቪድ-19 ወረርሽኝ በሰሜኒቱ የሀገሪቱ ክፍል ያለውን ጦርነት ላይ የምትገኘው ኢትዮጵያ የምጣኔ ሀብት ይዞታን የቃኙት ዶክተር አክሎግ ቢራራ ኢትዮጵያ የጦርነት ወቅት የምጣኔ ሀብት ፖሊሲን መከተል አለባት ብለው ያምናሉ። ከ30 በላይ ዓመታት ከዓለም ባንክ ውስጥ ያገለገሉት የምጣኔ ሀብት ባለሙያው ዶክተር አክሎግ አሁን ያለው የምጣኔ ሀብት ሁኔታ የዛሬ ሶስት ዓመት በፊት ከነበረው በእጅጉ ይለያልም ይላሉ። የምጣኔ ሀብት ዝግጅት እንግዳችን በማድረግ ደረጀ ደስታ አነጋግሯቸዋል። የመጀመሪያው ክፍል ቀጥሎ ይቀርባል። ዶክተር አክሎግ ቢራራ ላለፉት 30 ዓመታት በዓለም ባንክ ውስጥ በተለያዩ ኃላፊነቶች ያገለግሉ ሲሆን በስተመጨረሻው የአገልግሎት ዘመናቸው የበላይ አማካሪ ሆነው ሰርተዋል። አሁን በጡረታ ላይ የሚገኙ የምጣኔ ሀብት ባለሙያ ሲሆኑ ጡረታ ከወጡም በኋላ የኢትዮጵያ ውሃዎች ጉዳዮች መማክርት ጉባኤና የውይይት መድረክ ፕሬዚደንት እንዲሁም የኢትዮጵያ ግሎባል አሊያንስ የቦርድ አባል ናቸው። ወቅታዊውን የኢትዮጵያ የምጣኔ ሀብት ሁኔታ እየተከታተሉ መሆኑንም በመግለጽ በሚከተለው ማብራሪያ ይንደረደራሉ። የዛሬ ሶስት ዓመት አንዳንድ ታዛቢዎች ኢትዮጵያ የምትቀጥለው ቻይና ትሆናለች የሚሉ ዘገባዎች ነበሩ። እድገቷ በጣም ፈጣን ነበር። መሰረታዊ የሆኑ ለውጦች ይታያሉ። የኢንዱስትሪ ፓርኮች፣ መሰረተ ልማቱ እንትን በጣም የሚያጓጓና ኢንቨስተሮችን ወደ ሀገሪቱ የሚያስገባ ሁኔታ ነበር። ከዚያ በኋላ ኮቪድ ከፍተኛ አደጋ አምጥቷል። በኢኮኖሚ እንቅስቃሴ በጣም አሉታዊ የሆነ ውጤት አሳይቷል። ከዚያ በኋላ የሆነው ደግሞ ጦርነቱ እጅግ በጣም በሚዘገን ሁኔታ መሰረተ ልማቶች እየፈራረሱ ነው። የሰው ህይወት እያለፈ ነው። በተለይ በርሱ ጦርነት በሚካሄድበት ጊዜ የሚወድመው የሚባክነው የኢትዮጵያ ሕዝብ የልማት ዘርፍ ስለሆነ ገበሬው ለማረስ ካልቻለ ምግብ ለማቅረብ አስቸጋሪ ነው። የትም ሀገር ቢሆን አስቸጋሪ ነው። በኢትዮጵያ ደግሞ ገና ኋላ ቀር የሆነ ኢኮኖሚ ስለሆነ መሰረታዊ የሆኑ ለውጦች ገና ስራቸራል ስላልተካሄዱ ያንን አፍኖ ይዞታል ማለት ነው እና ሁለቱ ኮቪድ መከሰቱ ይሄ ጦርነት መከሰቱ በኢኮኖሚው ላይ አሉታዊ የሆነ ውጤት አለው። ይሄ አሉታዊ ውጤት በምን በምን ነገሮች የተገለጸ ይመስሎታል? እንዴት ነው የሚገልጿቸው? ለምሳሌ የስራ ዕድልን እንውሰድ። የስራ ዕድል ሊፈጠር የሚችለው ሰላምና እርጋታ ኑሮ፣ ኢንዱስትሪ ስትፋፋ ነው። ብዙ ወጪ ስለሚወጣ ለኢንዱስትሪ ኢንዱስትሪ ለመመስረት የውጭ ምንዛሬ ያስፈልጋል። መሳሪያዎች ከውጭ መግዛት ያስፈልጋል። የውጭ ምንዛሬ ተገኝቶ ልዩ ልዩ ፋብሪካዎች ለመፈብረቅ ካልተቻለ የስራ ዕድል አይፈጠርም ማለት ነው። አንዱ አሉታዊ ውጤት ይሄ ነው። ሁለተኛ እብን ባሉትም ኢንዱስትሪዎች በኩል ቢታይ ምርቶች ወደ ውጭ መላክ ይኖርባቸዋል። በፍጥነት ከአንዱ አካባቢ ወደ አንዱ አካባቢ መተላለፍ ይኖርባቸዋል። ትራንስፖርት መጓጓዣ ያስፈልጋል። ሰላምና እርጋታ ከሌለ አምራች ከሆነው ክፍል አምራች ወደ ያልሆነው ክፍል ለመውሰድ በጣም አስቸጋሪ ነው። ለምሳሌ ኤፍ ጎጃም ቢመረት እንዴት አድርጎ ነው ወደ አፋር ለመውሰድ የሚቻለው? ወይም ቤንሻንጉል ጉሙዝ የሚመረት ነገር ካለ ወደ ሶማሌ ክልል ለመውሰድ የሚቻለው ነው እንዴት ነው? ሰላምና እርዳታ ያስፈልጋል። አሉታዊ ውጤቱ በብዙ መልኩ በልዩ ልዩ ትሮች ማኒፈስት ያደርጋል፣ ይከሰታል ማለት ነው። መንግስት ይህን አገር ውስጥ ያለውን የመጣኔ ሀብት ችግር መኖሩን አምኗል። በተለይ በዋጋ ንረቱ ላይ እና በሌሎች በስርአጥነቱም በበርካታ መንገዶቹ ተገልጿል ለማስወገድ የአገር ውስጥ ምርትን በማሳደግ አገር በቀል ምርቶችን በማሳደግ ገበያውን በማረጋጋት፣ ሌላው ደግሞ መንግስት በሚያደርገው የአቅርቦትና ስርጭት ላይ ጣልቃ በመግባት ወይም በመሳተፍ ዋጋ ንረቱን ለመቆጣጠር ምግብ ምርቶችንም ከውጭ ሀገር እየገዛ በማስገባት አንዳንድ ሙከራዎችን እያደረገ ነው፣ እና ይህን እንደ መፍትሄነት እጠቀማለሁ። ይህ ለዘላቂው የምጣኔ ሀብት ችግር መፍትሄ ሊሆን ይችላል የሚል ነገር የገለጸ እና እያደረገ ነው ያለው እዚህ ላይ እርሱ አስተያየት ምንድን ነው? አይ እኔ ከውጭ መሸመት አማራጭ አይደለም ለኢትዮጵያ። በተለይ ምግብን እንውሰድ። አገሪቱ የምታወቀው እኮ በእርሻ ነው። ውሃ አላት፣ ወንዝ አላት፣ ዝናብ አለ፣ ገበሬ አለ። ያ ከሆነ በጣም በፍጥነት ማደግ የነበረበት ባለፉት አርባ አምሳ ዓመታት፣ በተለይ ኢህአዴግ ስልጣን ከያዘበት ጀምሮ መካሄድ የነበረበት አገሪቱ ራሷን እንድትችል በምግብ በኩል መሰራት የነበረበት ስራ አልተሰራም። ያንን ደፍሲት ወይም ደግሞ ግድፈት እንዴት እናሟላዋለን የሚሉ ሩጫ ነው አሁን። እሳት አደጋ እኮ ነው። የእሳት አደጋ መከላከያ ሚና ነው መንግስት የሚጫወተው አይ የለም። የምርት አቅርቦት፣ የምግብ አቅርቦት በሀገር ውስጥ ያለው ምርት በቂ ስላልሆነ ከውጭ እንግዛ ይባላል። በምንድን ነው የሚገዛው ብለን መጠየቅ ይኖርብናል። በውጭ ምንዛሬ። የውጭ ምንዛሬ ደግሞ ገበያ ያስፈልጋል አይደለም? ኢትዮጵያ ኦይል ኤክስፖርተር አይደለችም። ስለዚህ በአመት ወደ ውጭ የምትልከው ምን ያክል ነው? በዝቅተኛ ወደ ውጭ የምትልከው ሶስት ቢሊዮን ዶላር ነው። ከውጭ የምትገዛው ደግሞ አስራ አራት ቢሊዮን ነው በአማካይ በሁለቱ መካከል ያለው ልዩነት የኢትዮጵያ ህዝብ ያውቀዋል። አንተም ታውቀዋለህ፣ እኔም አውቀዋል አውቀዋለሁ ይህን እንዴት አድርጎ ለመምራት ይቻላል ነው መሰረታዊ የሆነ ችግር አለባት አገሪቱ አሁን የሚካሄደው የጦርነት ኢኮኖሚ ነው ሁለት ዘርፎች አሉ አንደኛው በኢኮኖሚው ላይ ጫና የሚያደርጉ ሀይሎች አሉ የጥቁር ገበያው ራሱ ጫና ያደርጋል ስለዚህ በኢኮኖሚው ላይ ጦርነት ይካሄድበታል አገሪቱ አሁን ያለችው ጦርነት ውስጥ በመሆኑ ምጣኔ ሀብቱ መመራት ያለበት በዚያው በጦርነት ኢኮኖሚ መርህ ነው ይላሉ ዶክተር አክሎግ መንግስት መዘጋጀት ያለበት ኢኮኖሚ መመራት ያለበት በጦርነት ኢኮኖሚ ነው እንጂ ልክ እንደተለመደው ሰላም እርጋታ እንዳለ እንደዚህ አይደለም፣ ሊሆን አይችልም። ስለዚህ የተለየ ዘዴ፣ የተለየ ትሮተ ካርታ፣ የተለየ የኢኮኖሚ አመራር ያስፈልገዋል። ምርት ላይ እያተኮረ በጦርነት ውስጥ ያለ አንድ ሀገር ጦርነቱን ከማቆም ጎን ጎን ወይም ደግሞ ከሱ ውጪ ምን ነገሮች ነው ማድረግ ያለበት? ምን አይነት ፖሊሲዎች ወይም ምንድን ነው ማድረግ ያለበት? አንደኛ ጦርነቱ በቶሎ ማለቅ አለበት። አለያ በኢኮኖሚ ላይ ብቻ ሳይሆን በማህበረሰቡ ላይ እጅግ በጣም ከፍተኛ የሆነ አደገኛ ጫና ያደርግበታል፣ አሁን እያደረገበት። ጦርነቱ በአስቸኳይ መቆም አለበት። ሁለተኛ በጦርነት ጊዜ እቅድ መኖር አለበት። ምንድን ነው ህብረተሰቡ የሚያስፈልገው? የፍጆታ እቃዎች ያስፈልጉታል። ምግብ ያጣ ህዝብ በራሱ መንግስት ላይ ይነሳል። በምግብ አቅርቦት በኩል እጅግ በጣም ሰፊ እንቅስቃሴ መደረግ ይኖርበታል። የህዝቡ የኑሮ ፍላጎት፣ የምግብ ፍላጎት፣ የመጫሚያ ፍላጎት ያለበት መድኃኒት ፍላጎት መሟላት ይኖርበታል። በዚያ ላይ በአጭር ጊዜ ኢንቨስት ለማድረግ የሚቻልባቸው እድሎች አሉ። በእርሻ በኩል ስንዴ በኩል ለምሳሌ የሚደረገው እንቅስቃሴ ጥሩ ነው። ጥሩ ጅማሬ ነው። ያንን ሞዴል ይዞ በሌሎችም ቦታዎች ሌሎች ህዝብ የሚፈልጋቸው ዘንጋዳ ሆነ፣ ጤፍ ገብስ ሆነ ሌላ እንዲመረቱ በየአካባቢው ህዝቡ ራሱን ችሎ የሚፈለጉ ነገሮችን ቅጠላ ቅጠል፣ ቲማቲም ወዘ፣ ለምሳሌ አሁን በኢትዮጵያ ውስጥ በአዲስ አበባ ሽንኩርት ለአንድ ኪሎ ስድሳ ብርን ሲከፈል ምንድን ነው የሚያሳየን? ምርት አለ። ምርት ካለ የገበያው መዛባትን ነው የሚያሳየው። አይደለም፣ እንቅስቃሴው ደካማ ነው ማለት ነው። ያንንን በአጭር ጊዜ መፍትሄ ለማግኘት የሚቻልበት እድል አለ። ስለዚህ የጦርነት ኢኮኖሚ ልዩ ሀይል አቋቁሞ ለምን በምን ላይ ትኩረት እናድርግ? ከደርግ እኮ መማር አለብን። ደርግ ያላደረገውን የሆኑ መንግስት ማድረግ ይኖርበት። ጦርነት እየተካሄደ ነው። ልክ በጦርነቱ ላይ ጦርነት እንደሚካሄደው ሁሉ በኢኮኖሚው ላይ የጦርነት ኢኮኖሚ ያስፈልጋል እና እቅድ ያስፈልጋል። ለምሳሌ ገበያውን ለማስተካከል፣ ምርቱን ለማሳደግ ከውጭ የሚመጡ ኢምፖርቶች ምንድን ናቸው የሚቀሩት ምንድን ናቸው በጣም ኢሴንሻል የሆኑት ምንድን ናቸው ብሎ ለይቶ እነዚያንን መልክ መልክ ማስያዝ እና በቁጠባ ስትራቴጂክ በሆነ መንገድ መጠቀም በጣም አስፈላጊ አድማጮቻችን ከምጣኔ ሀብት ባለሙያ ከዶክተር አክሎግ ቢራራ ጋር ያደረግነው ውይይት በዚህ አላበቃም። ተከታዩን ውይይት በሚቀጥለው ዝግጅት ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በየሳምንቱ ማክሰኞ ምሽት የሚቀርበውን የንግድና ምጣኔ ሀብት ዝግጅታችንን ነበር ያደመጣችሁት። አሁን ደግሞ ተራው ማክሰኞ ምሽት የሚቀርበው ትምህርት ነው። የኢትዮጵያ ትምህርት ሚኒስቴር በ2014 የኢትዮጵያውያን አቆጣጠር የትምህርት ዘመን ይፋ ባደረገው አዲሱ የትምህርት ፍኖተ ካርታ በኢትዮጵያ ባለፉት ዘመናት ይሰጥ የነበረው የግብረገብ ትምህርት እንደ አዲስ እንደሚጀመር ማስታወቁ መጪው ትውልድ እንደ ሀገር ለመቆም የሚያስችለውን የጋራ እሴቶችን ለመገንባት እንደሚረዳ ምሁራን ተናገሩ። ትምህርቱን መሰጠት ሲጀምርም ሁሉም ማህበረሰብ በማዕከሉ ሰብአዊ እሴቶች ላይ ትኩረት እንዲደረግም መክረዋል። ለመሆኑ የግብረ ገብ ትምህርት ምን ማለት ነው? በአዲሱ የትምህርት ስርዓት ውስጥ መካተቶስ በተለይ ሀገርን ከመገንባት አንጻር ሚና አለው? በሚሉ ሀሳቦች ዙሪያ ስመኝሽ የቆየ የአዲስ አበባ ዩኒቨርሲቲ ምሁራንን አነጋግራ ተከታዩን ዘገባ ለትምህርት ዝግጅታችን እንደሚከተለው አሰናድተዋለች። ከሁለት አስርት ዓመታት በላይ ኢትዮጵያ ስትከተለው የነበረውን የትምህርት ስርዓት በአዲስ የተካው ፍኖተ ካርታ ቅድመ አንደኛ ደረጃ፣ አንደኛ ደረጃ፣ መካከለኛ ደረጃ፣ እና ሁለተኛ ደረጃ በሚል እርከን በከፋፈላቸው ሁሉም የትምህርት መስኮች የግብረ ገብ ትምህርት ለመጀመር ተዘጋጅቷል። ለመሆኑ ይህ የግብረ ገብ ትምህርት ምን ማለት ነው? ምን አይነት አስተምሮቶችንስ ያካትታል? በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ ያብራራሉ። በርካታ ነገሮች አሉ። ከሞራል ፍልስፍና፣ ከኤቲክስ የሚወሰዱ ለሁሉም አማካይ የሆኑ እንደ ቨርቹ ኤቲክስ የሚባላለ ጥሩነት በራሱ ጥሩ ነው የሚል የግብረገብ አስተሳሰብ ወይም የሞራል አስተሳሰብ ስላለ በሱ ላይ ቢመሰረት ከዛ ሰብአዊነትን እና የመሳሰሉትን መብቶችን የሚያካትቱ ነገሮች አድርጎ ቢያስተምሩ ተገቢ ነው ለሁሉም። የግብረገብ ገብ ትምህርት ለኢትዮጵያ አዲስ አይደለም። ለመጀመሪያ ጊዜ በአንደኛ ደረጃ ትምህርት ቤቶች ውስጥ እንዲሰጥ የተደረገው በአጼ ኃይለስላሴ ዘመነ መንግስት ሲሆን በስነ ምግባር የታነጸ ትውልድ የመፍጠር አላማ ነበረው። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል የሚያስተምሩት ፕሮፌሰር በቀለ ጉተማ በወቅቱ የነበረው ትምህርት ጥቅም ቢኖረውም ሁሉን አካታች ግን አልነበረም ይላሉ። እኛ ስንማር ለምሳሌ የኦርቶዶክስ ክርስትና አይነት ከዛ ላይ የተወሰዱ ነገሮች ነው። እኛ በኤለመንተሪ የተማርነው በአብዛኛው ከቅዱስ መጽሐፍ እና ከመሳሰሉ የተገኙ ነገሮች ነው። እሱ ጥቅም አለው። ተማሪዎችን በዛ መንገድ ልጆችን፣ ወጣቶችን ቆጥቁጦ ማሳደጉ ጥቅም አለው። ፈሪሃ እግዚአብሔር የሚባለውን በማስረጽ በእርግጥ ግን የሌሎቹን የማያቅፍ አይነት ስለሆነ ሞር አሁን ሴኩላር የሆነ አይነት አካሄድ የሌሎቹን እሴቶች የማያ ኮስት አይነት አድርገን እንሄድበት ነው ጥሩ የሚመስለው። ቀጥሎ የመጣው የደርግ ስርዓት የግብረ ገብ ትምህርትን ከሃይማኖት መነጠል ቢችልም በምትኩ መንግስት በወቅቱ ይከተለው የነበረው ሪዮት አለም ማስተማሪያ በማድረጉ የግብረገብ ትምህርት ዓላማ መስመሩን ሳተ ይላሉ ፕሮፌሰር በቀለ። ኢህአዴግ ወደ ስልጣን ከመጣ በኋላም የስነ ዜጋ ትምህርት ተብሎ ይሰጥ የነበረ ቢሆንም ይህም የፖለቲካ አመለካከትን ለማስረጽ የዋለ እንጂ ስነ ምግባርን ያስተማረ እንዳልሆነም ይከራከራሉ። ለመሆኑ የግብረገብ ትምህርት ለተማሪዎች መስጠት የሚያስፈልግበት ዓላማው ምንድን ነው? አዲሱን የትምህርት ፍኖተ ካርታ ይዘት በቅርበት የተከታተሉትና በአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና አጥኚ የሆኑት ዶክተር በድሉ ዋቅጅራ ምላሽ አላቸው። የስነ ምግባር እሴቶች የምንላቸው በስራ ረተም ውስጥ መካተት ያለባቸው እነኚህ ማህበራዊ እሴቶች ወይም በእንግሊዝኛው ኢቲካል ቫሊውስ የሚባሉት ትክክለኛ መሰረታዊ እሳቤዎች ላይ ምክንያታዊነት ላይ እንዲመሰረቱ ለማድረግ ነው እና ይሄ ከሰብአዊነት ጋር የተያያዙ ትክክለኛ ለምሳሌ ፍቅርን፣ መተሳሰብን፣ ፍትህን፣ አለማዳለትን፣ እኩልነትን እነኚህ የሚሉት ማህበረሰብ የሚመሰረትባቸው እሴቶች ምክንያታቸው ሊጣመም ሊዛባ ይችላሉ። እንደዛ እንዳይሆኑ ለማድረግ ነው የሚያስፈልገው። ዶክተር በድሉ ዋቅጅራ አክለው በእነዚህ ሰብአዊ የሆኑ መሰረቶች ላይ የተመረኮዘ የግብረ ገብ ትምህርት ከፖለቲካ አስተሳሰብ የጸዱና በማንኛውም ማህበረሰብ ውስጥ የሚገኙ እሴቶችን ለማስተማር እንዲሁም ከስር መሰረቱ በመልካም ስነ ምግባር የተገነባ ትውልድን ለመፍጠር ያስችላል ሲሉ በምሳሌ ያስረዳሉ። ለምሳሌ አሁን በጣም ኢትዮጵያ ውስጥ በኛ እድሜ በጣም ተለውጦ ያለው ሙስና፣ ጉቦኝነት አሁን ትክክለኛው የስነ ምግባር እሴት ሲጎድል ምን ይሆናል መሰረታዊ ታይና፣ እሱ እንዲያግኝቶ የለ ብለሽ የምታየውን ነገር መነሻ ታደርጊዋለሽ። ሶ ኢትስ ኮመን ትያለሽ። ማንም የሚበላውን እሱ እየተጠቀመ እኔም ትያለሽ። ይሄ ማለት ከስር ያሉት ማህበረሰቡ የተገነባባቸው ስነ ምግባራዊ እሴቶች መሰረት የሆነው ሪዝኒንግ ወይም ምክንያታዊነት ላልቷል። በቃ ከዛ ተለያይቷል ማለት ነው። ይህ ወጣቶችን በስነ ምግባር የማነጹ ተግባር በትምህርት ስርዓት ውስጥ መካተቱ አንድ እርምጃ መሆኑን የሚስማሙት ምሁራን የትውልድ ስነ ምግባር ክፍተት የሚሞላው ግን በትምህርት ቤት በሳምንት አንድ ወይም ሁለት ጊዜ በሚሰጥ ትምህርት እንዳልሆነ ያሰምሩበታል። ፕሮፌሰር በቀለ እንደሚሉት ከመምህራን ጀምሮ ስልጣን ላይ እስካሉ አመራሮች ድረስ ተግባራዊ ኃላፊነትም አለባቸው። አሁን ትምህርት ብቻ ሳይሆን ደግሞ ተግባር ወሳኝ ነው። አንዱ መተኮር ያለበት ለምን እሴቶቻችን ተሸረሸሩ ለሚለው አለማወቅ፣ ማስተማር ብቻ ይህን ነገር ሊለውጠው አይችልም። ከትምህርቱ ጎን መምህራን ይሁኑ አስተዳዳሪዎች ይሁኑ ፖለቲከኞች ይሁኑ ሌሎቹ አርአያ መሆን ካልቻሉ ሌቦች በሚከብሩበት ሕብረተሰብ ውስጥ ልጆችን እንደዚህ ደጉኑ ምናምን ብሎ ማስተማር በጣም ከባድ ስለሚሆን ተግባርና ትምህርት እንዴት አብሮ ይሄዳል? ምን አይነት ምሳሌና ምን አይነት አርአያነት ነው መምህራንን፣ የትምህርት አመራርን፣ የፖለቲካ አመራርን፣ ሌላ ሌላውም የሚያስቀምጠው የሚለውም አብሮ መታየት አለበት። አቶ በድሉም በዚህ ይስማማሉ። በወላጅና አካባቢ እንዲሁም በተለያዩ ተቋማት የተደገፈ የግብረ ገብ ትምህርት በተለይ እንደ ኢትዮጵያ በብዙ ውጥረት ውስጥ ባለ ሀገር ውስጥ የሚኖሩ ወጣቶች ተስማምተውና ተከባብረው እንደ ሀገር ለመቆም የሚያስችላቸውን የጋራ ማህበራዊ እሴቶችን ለመፍጠር ቁልፍ መሰረት መሆኑን ያሰምሩበታል። ዛሬ ኢትዮጵያ ውስጥ የምታየው ችግር እኮ ከየትም አልመጣም። ኮመን ሴንስ የለም። ኮመን የሆነ ይሄ ተፈጥሯዊ እውቀት የሚትዩ አይደለ? ማህበረሰቡ ውስጥ ኮመን ሴንስ አሁን የለም። ኮመን ሴንስ ለዚህ ነው በጋራ መቆም ያቃተን። ለዚህ ነው የጋራ የምንላቸው ቫሌዎች የጠፉት። ለዚህ ነው እኔ ካልተጠቀምኩ ኢትዮጵያ ገደል ትግባ የሚልኮ አለ። አየሽ፣ ኮመን የሆነ ነገር። ይሄ ሁሉ የመጣው ተደምሮ ከዛ ነው የመጣው። ከታች ጀምሮ አልተገነባም። ኮመን የሆነውን የሰብአዊነትን እንደ ሀገር የገነባ ነው ነገር የለምና እድገት ለማምጣትና ማህበረሰቡን ለማጥናት የሀገርን ልዕልና ከፍ ለማድረግ በጣም መሰረታዊ የሆኑ ይዘቶችን ይዞ በተጠና መልኩ በይድረስ ይድረስ አይደለም፣ እና በዘመቻ ሳይሆን በተጠና መልኩ ሊሰጥ ይገባል ይሄ ትምህርት። በያዝነው የ2014 ትምህርት ዘመን ተግባራዊ እየተደረገ የሚገኘው አዲሱ የትምህርት ስርዓት ከግብረ ገብነት በተጨማሪ አገር በቀል እውቀት ሙያና፣ የቀለም ትምህርት ቴክኖሎጂ፣ ምርትና ተግባር፣ ጥናትና ምርምርም እንደሚያበረታታ ፍኖተ ካርታው ያትታል። ለሚቀጥሉት አምስት ዓመታትም ተግባር ላይ ይውላል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በየሳምንቱ ማክሰኞ ምሽት በስመኝሽ የቆየ የሚዘጋጀውን የትምህርት ፕሮግራማችንን ነበር እያስደመጥ ናችሁ የተከበራችሁ አድማጮች። ለምሽቱ የያዝናቸውን ዝግጅቶች አጠናቀናል። ሰዓታችንም እየተጠናቀቀ ነው። በራዲዮ ስርጭት ምህንድስናው ኔልሰን በምስል ቅንብሩ ደግሞ ዘይነብ አብረውን አምሽተዋል። የፕሮግራሙ አቀናባሪ ብርሃነ ኃይሉ በሁሉም ስፍራ ባሉ እዚህ ዋሽንግተን ዲሲና በመላው የኢትዮጵያ አካባቢ ባሉ ዘጋቢዎቻችን ስም የምሰናበታችሁ ደግሞ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። የማክሰኞው ምሽታችን ተጠናቋል። በነገው የእረቡ ምሽት መደበኛ ዝግጅታችን ደግሞ እንገናኛለን እስከዚያው alam bedah la Gidi <laughs>